የባለብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለናንተ ይሁን። ይህ ጋቢና ነው፣ ከአሜሪካ ድምፅ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል በፖለቲካ ፓርቲ መሪዎች ብቻ እንዲወሰን ስልጣን የሚሰጠው የትኛው የህግ መሠረት ነው? የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። ዛሬ ለህዝባቸው ካስተላለፉት መልእክት የተወሰኑትን በወፍ በረር እንቃኛለን። ደግሞ አሁን ክፍለ ሀገሩም ምርጫ ሲበዛ ሀገር ይገባል እንደሚባለው አሁን ከቤት መራቁ ምናምንም ስላለ ያው ትንሽ ግራ ይጋባ ነበረ። ዶክተር ብሩክታዊት ጌታቸው ናት። ከተመረቀች ከጥቂት ጊዜያት በኋላ የመጀመሪያ ስራዋ ከኮቪድ-19 ወረርሽኝ ጋር መፋለም ሆኗል። አብራን ታመሻለች። ሌሎች ተጨማሪ ጉዳዮችንም እናነሳሳለን። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። የደንገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች። ሀብታም፣ ባለፉት 24 ሰዓታት ውስጥ በተደረገ 1848 የላቦራቶሪ ምርመራ 25 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ይህ አሃዝ ኢትዮጵያ ውስጥ እስከ ዛሬ ድረስ በአንድ ቀን የተያዙ ሰዎች ቁጥር ከፍተኛው ነው። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 187 ደርሷል። በዛሬው እለት ከተያዙ ውስጥ ሶስቱ ሰዎች የውጭ ሀገር የጉዞ ታሪክ ያላቸው ሲሆኑ ሶስቱ ደግሞ ከቫይረሱ ከተያዘ ሰው ጋር ንክኪ የነበራቸው ነበሩ ቀሪዎቹ ዘጠኙ ሰዎች ግን ምንም አይነት የጉዞ ታሪክም ሆነ ንክኪ እንደሌላቸው በዛሬው ዕለት የጤና ጥበቃ ሚኒስቴር ያወጣው መግለጫ ያሳያል። ከዚሁ ጋር በተያያዘ በትግራይ ክልል ከተጠቀሱት በተለየ አራት ሰዎች በኮቪድ-19 መያዛቸው ተገልጿል። የኢትዮጵያ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የቫይረሱን ስርጭት መጠን መጨመር ተከትሎ ህብረተሰቡ ሳይዘናጋ አስፈላጊውን ማህበራዊ መራራቅ፣ ፊትን በመሸፈኛ ጭንብል መሸፈንና የእጅ ንጽህናን መጠበቅ እንዲተገብር አሳስበዋል። በደቡብ ክልል የኦሞ ዞን ዳሰነች ወረዳ በተነሳ የኮሌራ ወረርሽኝ ከአርባ በላይ የሚሆኑ ሰዎች ሳይሞቱ እንዳልቀሩ የአካባቢው ነዋሪዎች በስልክ ለአሜሪካ ድምጽ ተናግረዋል። መንግስት በቂ የጤና ድጋፍ እያደረገ አለመሆኑን ገልጸው አገር አቀፍ ድጋፍ ከተቻለም የዓለም አቀፍ ድርጅቶች ጣልቃ ካልገቡ በርካታ ህዝብ በወረርሽኙ ሊያልቅ እንደሚችልም ጠቁመዋል። የክልሉ የጤና ቢሮ ኃላፊ አቶ አቅናው ካውዛ በበኩላቸው በጤና ተቋም ውስጥ የሞቱት አስራ አንድ መሆናቸውን ገልጠው በቤታቸው እያሉ በወረርሽኙ ህይወታቸው ያለፈባቸው ሌሎች አስር ሰዎች እንዳሉ ማወቅ ችለናል ብለዋል። ጉዳት ሳያደርስ መከላከል ያልተቻለውም በጤናው ዘርፍ ያለው የመንግስት ትኩረት በሙሉ በኮሮና ቫይረስን በመከላከል ላይ በመዋሉ በመሆኑና የወይጦ ወንዝ በመበከሉ ነው ብለዋል። ዘገባውን ያደረሰን የሐዋሳው ዘጋቢያችን ዮናታን ዘብዴስ ነው። ግብጽ ኢትዮጵያ ላይ ያሰማችውን ክስ መሰረተ ቢስ ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምጽ ገለጹ። የግብጽ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባስገቡት የአቤቱታ ደብዳቤ ኢትዮጵያ ታላቁ ሕዳሴ ግድብን ከስምምነት በፊት ለመምላት ማቀዷ ለቀጠናው ሰላምና ጸጥታ አደጋ አለው በማለት ዓለም አቀፉ ማኅበረሰብ እንዲያስቆማት ጠይቀዋል። ዘገባው የሰለሞን አባተ ነው። አድማጮች የዚህን ዜና ዝርዝር በምሽቱ የመጽሄት ፕሮግራም ሶስት ሰዓት ላይ ጠብቁ። የዓለማችን ድሃ ሀገራት በኮሮና ቫይረስ የሚደርስባቸው ጉዳት ከፍተኛውን ደረጃ የሚኖረው በመጪዎቹ ከሶስት እስከ ስድስት ወራት እንደሆነ የተባበሩት መንግስታት የግብረ ሰናይ ቢሮ አስታወቀ። ቢሮው ዛሬ ባወጣው መግለጫ ምንም እንኳን እነዚህ ድሃ ሀገራት በበሽታው እስካሁን የከፋ ጉዳት ባይደርስባቸውም ከበሽታው ጋር ተያያዥ በሆኑ የስራ አጥነት፣ የገቢ ማሽቆልቆል እንዲሁም የምግብ የምግብ አቅርቦት መቆራረጥና የሕፃናት ክትባቶች አለመዳረስ እያሰጋቸው መሆኑን አስታውቋል። ይህን ተከትሎ የሚፈጠሩ ቀውሶችን ለመፍታት እንዲያግዘው ቢሮው የ6.7 ቢሊዮን ዶላር እርዳታም ጠይቋል። መግለጫው እንደሚያሳየው ከዚህ ቀደም በድህነት ከሚታወቁት ሀገራት በተጨማሪም በኮሮና ቫይረስ ሳቢያ ዘጠኝ ተጨማሪ ሀገራት ወደ ድህነት እንደሚያሽቆለቆሉን ያስታወቀው በዓለም ላይ በኮሮና ቫይረስ የተያዙ ሰዎች ቁጥር 3.8 ሚሊዮን ያህል ሲደርስ 264 ሺህ ሰዎችም ለህልፈት ተዳርገዋል። አድማጮች፣ ለሰዓቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራቸው አምሹ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚ ጉዳይ እንሻገር። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለግማሽ ሰዓት የዘለቀ ንግግር ለኢትዮጵያን አሰምተዋል። የንግግራቸው ዋነኛ ማጠንጠኛ መጪውን ሀገራዊ ምርጫ በማስመልከት ከሰሞኑ የተወሰዱ የመፍትሄ አማራጮችና የተሰጡ ምላሾች ናቸው። የኮቪድ-19 ወረርሽኝ በዓለም ላይ ሊደረጉ የታሰቡ የተለያዩ ሁነቶች እንዲሸጋገሩ፣ እንዲሰረዙ ምክንያት መሆኑን አብነቶችን በመጥቀስ ያወሱት ጠቅላይ ሚኒስትሩ ምርጫው በተቆረጠለት ቀን እንዲደረግ የመንግስታቸው ፍላጎት እንደነበረ አስታውሰዋል። ሆኖም መጋቢት ወር መጨረሻ ላይ የኢትዮጵያ ምርጫ ቦርድ ምርጫው በኮቪድ-19 የጤና ስጋት ምክንያት ሊሸጋገር እንደሚገባ መምከሩን ተከትሎ መጻኤ አፈጻጸሙንና እስከ መዳረሻው ያሉ አስተዳደራዊ የህግ መርሆችን የሚለዩ አጥኚ ቡድኖችን እንዳዋቀረ ተናግረዋል። በሦስት ቡድን ተከፋፍለው አንዳቸው ከሌላኛው የማይገናኝ ቡድን መስርተው ባለሙያዎቹ በዝርዝር አጥንተዋል። ከሪፖርቱ እንደተረዳነውም የሀገሪቱን ህገ መንግስትና ሌሎች ህጎች፣ ዓለም አቀፍ ስምምነቶችና የሌሎች አገሮች ልምዶችን በሚገባ ተመልክተዋል። በመጨረሻም የተለያዩ አማራጮችን ይዘው በአንድነት በመገናኘት የተቀራረቡ የሐሳብ አማራጮችን አቅርበዋል ባለሙያዎቹ ያቀረቧቸውን አማራጮች በመያዝ ምርጫው ሊተላለፍ የሚችልበትን ህጋዊ አግባብ በተመለከተ ከልዩ ልዩ ባለድርሻ አካላት ጋር ውይይትና ምክክር ተደርጓል። ይህንም ተከትሎ የፌዴራሉ መንግስት ከፍተኛ የስልጣን አካል የሆነው የህዝብ ተወካዮች ምክር ቤት በጉዳዩ ላይ ህገ መንግስታዊ ትርጓሜ እንዲሰጥበት ጉዳዩን ለህገ መንግስት ጉዳዮች አጣሪ ጉባኤ መርቶታል። ይህ አካሄድ በበኩሉ በሶስት የሚመደቡ ሀሳቦችን እንደወለደ ያነሱት ጠቅላይ ሚኒስትሩ የሶስቱ ሀሳቦችን ይዘትም በወፍ በረር ቃኝተዋል። ህጋዊ ወይም ህገ መንግስታዊ መፍትሄ እንደሚያስፈልግ የሚቀበሉ፣ ነገር ግን ከህገ መንግስት ትርጉም ውጭ ያሉ ህገ መንግስታዊ አማራጮችን የሚያቀርቡ፣ ሁለተኛ ህገ መንግስታዊ ትርጓሜን የተሻለ አማራጭ አድርገው የሚያቀርቡ ሶስተኛ ጉዳዩ በህጋዊ አካሄድ ሳይሆን በፖለቲካ መፍትሄ የሚፈታ ነው የሚሉ ለዚህም የሽግግር መንግስት መቋቋም ወይም ተፎካካሪ ፓርቲዎችን ያቀፈ መንግስት ፖለቲካዊ መፍትሄ ነው ብለው የሚከራከሩ ናቸው ጠቅላይ ሚኒስትሩ መንግስት ህገ መንግሥታዊ ማሻሻያ ማድረግ በአስቸኳይ ጊዜ አዋጅ ብቻ እስከ ቀጣዩ ምርጫ መድረስ እየቻለ ወደ ሕገ መንግሥታዊ ትርጓሜ እርምጃ ማምራቱ ለሀገሪቱ ነገም የሚበጅ መሆኑን ከግምት ውስጥ በማስገባት እንደሆነ አውስተዋል። ይህን እርምጃ የሚቃወሙና በተለይ ደግሞ መፍትሄው የሽግግር መንግስት ነው የሚሉ ኢትዮጵያን በአሁኑ ሰዓት የገጠማት ህገ መንግስታዊ ቀውስ ነው። ምርጫን የሚያራዝም መፍትሄ በህገ መንግስቱ ላይ አልተቀመጠም። ሕገ መንግሥታዊ ትርጓሜዎችም ሆነ ማሻሻዎች የብልጽግና ፓርቲ አባላት በሚቆጣጠሯቸው ምክር ቤቶች የሚተገበሩ ስለሆኑ ገለልተኝነት የሚያንሳቸው ተቀባይነትም የሌላቸው መፍትሄዎች ናቸው። ገዢው መንግስት ወትሮውንም በዲሞክራሲያዊ ምርጫ ያልተመረጠ ስለሆነ ቅቡልነት የለውም፣ ከመስከረም ወር ጀምሮ ደግሞ ዓለም አቀፍ ቅቡልነቱንም ያጣል የሚሉ ሐሳቦች ሲንሸራሸሩ መሰንበታቸውን ያነሱት ጠቅላይ ሚኒስትሩ መልሳቸውን አሰምተዋል። ህገ መንግስቱ ለዚህ ጉዳይ የሚሆን መፍትሄ የለውም የሚለው መከራከሪያ ያላየው ቁም ነገር አለ። በመጀመሪያ ደረጃ እጅግ ብዙ ቁጥርና ሰፊ ልምድ ያላቸው የህግ ባለሙያዎችና ምሁራን አማራጮች አሉ ወይም አማራጮች የየራሳቸው ውስንነት ያላቸው ቢሆንም አሉ እያሉ በጉዳዩ ላይ ምንም ምርምርና ጥናት ያላደረጉ ባለሙያም ያልሆኑ ሰዎች በድፍረት ህጋዊ መፍትሄ የሌለው ችግር ነው ማለታቸው ምኞታቸውን እንጂ እውነታውን አያሳይም። ከዛም ሲያልፍ ነገሩ መድኃኒት የለውም ሲልህ መድኃኒቱን የጋር ብቻ ነው ማለቱ ነው እንደሚባለው ሆኖ እናገኘዋለን። በሰሞኑ ክርክር ለሕገ መንግሥታዊ ትርጉም መነሻ የሚሆንና ይህን ጉዳይ የተመለከተ ሕገ መንግሥታዊ አንቀጽ የለም የሚለው መከራከሪያም ወሳኙ አካል ሊመልሰው የሚገባውን ጥያቄ ቀድሞ የሚመልስ ነው። ጠቅላይ ሚኒስትር አብይ አህመድ አሁን ለተፈጠረው ሁኔታ መፍትሄው መመስረት ብቻ ነው የሚሉትንም ተችተዋል። ይህ መንገድ በህገ መንግስቱም ያልተደነገገ ህገ መንግስታዊም ያልሆነ ሀሳብ ነው። ያለ ምርጫ እንዲሁ ተጠራርቶ ስልጣን የሚከፋፈልበት ምንም አይነት ህጋዊም ሆነ ህገ መንግስታዊ አካሄድ የለም። የፖለቲካ ፓርቲ ስለሆንኩ ስልጣን ይገባኛል የሚለው ፈሊጥ ዴሞክራሲያዊም ሆነ ህገ መንግስታዊ አይደለም። ህገ መንግስቱ ስልጣን በምርጫ ብቻ እንደሚገኝ ይደነግጋል። ይህን መሠረታዊ መርህ በጣሰ ሁኔታ ስልጣን እንደ ድግስ ትሩፋት ለሁላችንም ይዳረስ የሚለው አካሄድ በሀገራችን ዴሞክራሲያዊ ስርዓት ለመገንባት የምናደርገውን ጥረት ወደ ኋላ የሚመልስ ከሕዝብና ከሀገር ይልቅ የስልጣን ፍላጎት የሚያስቀድም አስተሳሰብ ነው። ለመሆኑ የተመረጠ መንግስት እያለ ያልተመረጡ ፓርቲዎች ተሰባስበው መንግስት የሚሰርቱት በየትኛው የሞራል የህግ እና የስርዓት አካሄድ ነው? የሀገሪቱ የፖለቲካ ሁኔታ የህዝብ ይሁንታ በአንድም በሌላም መልኩ ሳይኖረው በፖለቲካ ፓርቲ መሪዎች ብቻ እንዲወሰን ስልጣን የሚሰጠው የትኛው የህግ መሰረት ነው? ከመቶ በላይ ፓርቲዎች ተደራድረውና ተስማምተው ወደ ፖለቲካዊ መፍትሄ እስኪመጡ ድረስ ምርጫው የሚራዘምበት ችግር ተፈቶ ከህጋዊ ምርጫው ቀን እንደርስ የለም ወይ? ከዚህ በተጨማሪ የኮቪድ-19 ወረርሽኝ ስጋት ባለበት ሁኔታና የቀጠናው ሁኔታ በሀገር ሉዓላዊነት ላይ ስጋት በደቀነበት በአሁኑ ጊዜ የሽግግር መንግስት እመሠርታለን የሚለው ድርድር ተቀባይነት የሌለው መሆኑንም ጠቅሰዋል። መንግስት የሀገሪቱን ህገ መንግስት ለመጠበቅ እርምጃዎች እንደሚወስድ ለዚህም ዝግጁነቱ እንዳለው ጠቁመዋል። በኢትዮጵያ የኮሮና ቫይረስ ያለበት የመጀመሪያ ሰው ከተገኘ በኋላ ወረርሽኙን ለመቆጣጠር የጤና ጥበቃ ሚኒስቴር የተለያዩ ጥረቶች እያደረገ ይገኛል። ከእነዚህ ጥረቶች አንዱ በጤና ሙያ ተመርቀው ወደ ስራ ያልተሰማሩ ባለሙያዎችን በፈቃደኝነት ተመዝግበው አገልግሎት እንዲሰጡ በማድረግ የጤና ባለሙያ እጥረትን መቅረፍ ነው። ባልደረባችን ስመኝሽ ሸቆዬ በቅርቡ የሕክምና ትምህርታቸውን አጠናቀው መንግስት ባስተላለፈው ጥሪ መሰረት በፈቃደኝነት ተመዝግበው የመጀመሪያ ስራቸውን በኮሮና ቫይረስ መከላከል ላይ የጀመሩ ወጣት ባለሙያዎችን አነጋግራለች። ዶክተር ብሩክታዊት ጌታቸው ያለፉትን ሰባት ዓመታት በቅዱስ ጳውሎስ ዩኒቨርሲቲ የህክምና ትምህርቷን ስትከታተል አንድም ቀን የመጀመሪያ ስራዋ ዓለምን ያስጨነቀ ወረርሽኝን መከላከል ይሆናል ብላ አስባ አታውቅም። ከባድና ከፍተኛ ጥረት ይጠይቅ ነበር የምትለውን የህክምና ትምህርቷን አጠናቃ ነሐሴ 2011 ላይ ስትመረቅ ግን እንዳሰበችው የጤና ጥበቃ ሚኒስቴር በመንግስት የህክምና ተቋማት እንድታገለግል አልመደባትም። ሚኒስትር መስሪያ ቤቱ ከ2011 ጀምሮ ሐኪሞችን መመደብ በማቆሙ ዶክተር ብሩክታይት በግሏ ስራ ፈልጋ ማግኘት ነበረባት። ስራ መፈለግ የተጀመረው በእኛ አመት ነው። ከዚህ በፊት የነበረው ምደባ ነበረ። በእርግጥ ትንሽ ግራ ገብቶ ነበር። ስራ እንዴት እንደሚፈለግ ምናምኑ ደግሞ በእኛም ጊዜ ሲዮሲ ስለተጀመረ ወዲያውኑ አልነበረም ስራ ይፈለግ ነው ሲዮሲ ውዴት ከወጣል በኋላ ነበር እና ያው የተረዳ ነው። አዲስ አበባ በእርግጥ ብዙም ጀነራል ፕራክቲሽነር እንትን አይደለም አስፈላጊ አይደለም። ያው በየሆስፒታሉም ሬዚደንቶችም ስላሉ ብዙም እንደ እንትኑ አይደለም። እና አሁን በብዛት ስራ እንደኛ ጀራ ፓክችን የሚፈለጉት በየ ክፍለ ሀገሩ ነው። ግን ደግሞ አሁን ክፍለ ሀገሩም ያው ምርጫ ሲበዛ ግራ ይገባል እንደሚባለው አሁን ከቤት መራቁ ምናምንም ስላለ ያው ትንሽ ግራ ይገባ ነበር። ሀያ አምስት ዓመቷ እንደሆነ የነገረችን ዶክተር ብሩክታይት ከሰባት ወር ስራ ፍለጋ በኋላ የመጀመሪያ የሕክምና ስራዋን የጀመረችው ለውጭ አገር ተመላሾች ወደ ህብረተሰቡ ሳይቀላቀሉ እንዲቆዩ በተዘጋጀ የለይቶ ማቆያ ጣቢያ ነው። ላለፉት ሁለት ወራትም ለኮሮና ቫይረስ ተጋላጭ ናቸው ተብለው ተጠርጥረው ወደ ጣቢያው ለሚመጡ ግለሰቦች ክትትል ስታደርግ ቆይታለች። የመጀመሪያ የህክምና ስራዋን ዓለምን ባሸበረው የኮሮና ቫይረስ ክትትል መጀመር ስሜቱ ምን ይመስላል ስንል ዶክተር ብሩክታይትን ጠይቀናታል። ያው መጀመሪያ ያው ፈርተን ነበር የጀመርነው። ምን እንደሚጠብቀንም አላወቅንም ነበረ። አሁን ግን ትንሽ ስራውን ከተቀላቀልም በኋላ ያው ተረጋግተናል። ስሜቱ ማለት ያው ሰዎቹም የተረጋጉ ናቸው። ያው አንዳንዶቹ በእርግጥ ላይሰሙን ሰሙን ይችላሉ ተቀመጡም ሲባሉ ግን በተቻለን አቅም ለመቆጣጠር እየሞከርን ነው እና ያው ራሳችንንም ተጠንቅቀን ያው ፒፒ እየተሰጠን ነው። ስለዚህ ተጠንቅቀን እየተጠቀምነው ነው እሱንም እና ያው ለመርዳት እየሞከርን ነው። በእርግጥ ግን እስካሁን አስፈሪ ነገር አልገጠመንም፣ እግዚአብሔር ይመስገን። የጤና ጥበቃ ሚኒስቴር የኮሮና በሽታን ለመከላከል የስራ ልምድ የሌላቸውን ጨምሮ በፈቃደኝነት ማገልገል የሚፈልጉ የሕክምና ባለሙያዎችን እንደሚመዘግብ ጥሪ ሲያቀርብ ከመጀመሪያ ዙር ተመዝጋቢዎች አንዷ የነበረችው ዶክተር ብሩክታይት ስለ ስራዋ አስረድታናለች። እኛ ስራ አሁን ጠዋትም ከሰዓትም ያው እንትናቸው ቼክ ይደረጋል፣ ቴምፐቸራቸው ቼክ ይደረጋል። እየተዞረ ያው የተለመደው ማሳልም፣ ማስነጠስም፣ ትኩሳትም፣ የቶንስልም ወይ ራስ ምታትም ካላቸውን እንጠይቃለን ካላቸው ወደ ሌላ ቦታ ነው የምንቀይራቸው፣ ብቻቸውን አይዞሌት ይደረጋሉ። ከሌላቸው ግን ለአስራ አራት ቀን ክትትል እናደርግላቸው እና በአስራ አራተኛው ቀን ላይ ሊወጡ አካባቢ ሲሉ ብቻ ይመረመሩና ና ነጻ ከሆኑ ወደ የቤታቸው እንልካቸዋለን ቀናቸው ሲደርስ። ልክ እንደ ዶክተር ብሩክታይት በኮሮና ቫይረስ ህክምና ላይ በፈቃደኝነት እየሰራ የሚገኘው ሌላው የሀያ አምስት አመት ወጣት ዶክተር አቤኔዘር ኢሮ ነው። በአዋሳ ተወልዶ ያደገው ዶክተር አቤኔዘርም ከቅዱስ ጳውሎስ ሆስፒታል በሕክምና የተመረቀው ከሰባት ወር በፊት ነበር። ከአምስት ወር ስራ ፍለጋ በኋላ እንደ እድል ሆኖ ጳውሎስ ሆስፒታል ካስመረቃቸው ተማሪዎች ውስጥ የተወሰኑትን ለመቅጠር ሲወስን ዶክተር አቤኔዘር ተወዳድሮ በህፃናት ሕክምና ክፍል ስራ ጀምሮ ነበር። ነገር ግን በአዲሱ ስራው ብዙም ሳይቆይ የኮሮና ቫይረስ ሀገር ውስጥ በመግባቱ

ግን ያው ፕሮት ሜድ ስኩል ለነዚህ ነገሮች ነበር ስንዘጋጀው ነበር። አሁን በኢንተርናሽን ፔሪዳችን ላም ስንማር ስንዘጋጀው የነበረው ለዚህ ነበረ። ሜዲካል ስኩልም የስራ የትንሽ ጊዜ ስራ ኤክስፔሪየንስም ለዚህ ነገሮች አዘጋጅቶናል። በዚህ አስከፊ ወረርሽኝ ወቅት በግንባር ቀደምነት ህዝቡን የሚያገለግሉ የጤና ባለሙያዎች በዓለም ዙሪያ ትልቅ ክብር እየተሰጣቸው ቢሆንም ኢትዮጵያ ውስጥ ያሉ ባለሙያዎች ግን በተወሰነ መልኩ የመገለል ችግር ደርሶብናል፣ ይላል ዶክተር አቤኔዘር። የመጀመሪያ ፖዚቲቭ ኬዞችን ኢንካውንተር ያደረኩ ጊዜ እንደ ማንኛውም ፈርስት ሪስፖንደር ቲንክ ከወረሽኝ የሚጠብቁኝን መሳሪያ ቻዊ ነበረ። ኬር ስታወቅ ግን ፖዚቲቭ ኬዞቻችን ከተገኙ በኋላ በማቃቸው ሙያው ላይም ስራው ላይም ባሉ ስራ ላይም በሌሉ ጓደኞች ላይ ትንሽ የባህሪ ለውጥን ዲግማን አይቼው ነበረ። ግን ከዛ በኋላ ወንደ ቤስ ጎዝ ባይ ስቲግማው ፐርሰናሊ እኔ ላይ ቀንሶ ነበረ፣ ግን በሌላ በሌሎች ጓደኞች ላይ ከታክሲ ላይ ከማስወረድ ቤት እስከማስለቀቅ ብዙ ስቲግማዎች ደርሶ ነበረ። ፐርሰናሊ የማውቃቸውን ወጣቶቹ ዶክተሮች ከአመታት ትምህርት በኋላ በመጀመሪያ ስራቸው የሕክምና ግዴታቸውን እየተወጡ በመሆናቸውና በዚህ ወረርሽኝ ወቅት ሀገራቸውን በማገልገላቸው ደስተኞች ናቸው። ወረርሽኙ ሲያበቃና ህብረተሰቡ ወደ ቀድሞው ኑሮ ሲመለስም ሁለቱም ወደ ትምህርት ቤት ተመልሰው ስፔሻላይዝ የማድረግ እቅድ አለን ይላሉ። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየነኝ ከፌርፋክስ ቨርጂኒያ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ኢትዮጵያ ውስጥ በመጪው ግንቦት ወር ከ21 ሺህ በላይ ዜጎች የጎርፍ አደጋ ሊደርስባቸው እንደሚችል የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ገልጸዋል። ከእነዚህ ውስጥም 19 ሺህ ያህሉ ከመኖሪያቸው ሊፈናቀሉ ይችላሉም ተብሏል። የደንገረመው የብሔራዊ አደጋ ስጋት ስራ አመራር ኮሚሽን የሕዝብ ግንኙነት ኃላፊ አቶ ደበበ ዘውዴን አነጋግራ ነበረ። የሚያዝያ ወር ከገባ ጀምሮ በጣሉ ከፍተኛ ዝናቦች ምክንያት በተከሰቱ የጎርፍ አደጋዎች በድሬዳዋ ከተማ አራት ሰዎች ሲሞቱ 53 ቤቶች ፈርሰዋል። ወደ ሁለት ሺ የሚጠጉ ቤተሰቦችም ለምግብ እጥረት ተዳርገዋል። በተመሳሳይም በደቡብ ክልልም በጂንካ በእንስሳትና በመሰረተ ልማቶች ላይ ከፍተኛ ጉዳት ተከትሏል። በኢትዮጵያ ሶማሌ ክልል በሸበሌ ዞን በቀላፎ 15 ቀበሌዎች በጎርፍ አደጋ ሙሉ ለሙሉ ተጥለቅልቀዋል። ይህም ሰዎችን ለመፈናቀል ለበሽታና፣ ለተለያዩ ችግሮች የዳረገ ሲሆን ይኸውስ ዝናብ በግንቦተር በተለያዩ የሀገሪቱ ክፍሎች ባሉ 21 ሺህ ሰዎች ላይ የጎርፍ አደጋ ሊያደርስ እንደሚችል ይባስ ብሎም 19 ሺህ ያህሉ እንደሚፈናቀሉ ተነግሯል። አቶ ደበበ ዘውዴ የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ክፍል ኃላፊ ናቸው። ስለ አደጋው ስጋት እንዲህ ያስረዳሉ። የአደጋው መንስኤ ዓለም አቀፍ ይዘት ያለው ነው። ይሄን ስንል እንግዲህ የአየር ንብረት ለውጥ በዓለም አቀፍ ደረጃ በተከሰተ ቁጥር ያ አሉታዊ ተጽዕኖ በኢትዮጵያም ላይ እንደሚያሳርፍ ይታወቃል። ይሄን ስንመለከት እንግዲህ የረጅም ጊዜ ታሪካችን ኢትዮጵያ በድርቅ የምትጠቃ አገር ነች። በሁለተኛ ደረጃ ደግሞ ጎርፍ ነው የሚያጠቃ። ይኸው የአየር ንብረት ለውጥ በተከሰተ ቁጥር የጎርፍ አደጋው እንዳለ ይታወቃል። የብሔራዊ ሜትሮሎጂ መረጃ መሰረት ይኸው ዝናብ በግንቦት ወርም ይቀጥላል ትላል። ጉዳቱን እንዳለ ሆኖ ያው በተፋሰሶች በተለይ እኛ ጋ አሁን ከመደበኛ በላይ የሚጥለው ዝናብና በተፋሰሶች ላይም እየሞላ በዚያ አካባቢ የሚኖረውንም ጉዳት ይደርስበታል። ከዚህ ጋር ተያይዞ የጎርፍ ጉዳት ሊከሰትባቸው የሚችሉ ቦታዎችም ተለይተዋል። ለምሳሌ ዞኖችን ባልተራልሽ ጋምቤላ፣ ኦሮሚያ ክልል፣ አማራ ክልል፣ ሶማሌ ክልል፣ አፋር ክልል፣ ትግራይ ክልል፣ ደቡብ ብሔር ብሄረሰቦች እንዲሁም ከፍተኛው የበልግ ተጠቃሚ ደቡብ ብሔር ብሔረሰብ ነው። ድሬዳዋ ከተማም ሐረሪም አዲስ አበባም ላይ እንደዚሁ አይነት የጎርፍ ክስተቶች ይኖራሉ ተብሎ ይታሰባል። አቶ ደበበ፣ ይህ በዛሬው ዕለት የወጣው መግለጫ አደጋን ለመቀነስና ለመከላከል የሚደረግ የቅድመ ማስጠንቀቂያ አካል መሆኑን በመጥቀስ በተጨማሪም እስከ ወረዳ ድረስ በተቀናጀ መልኩ እየሰሩ መሆኑን ይጠቅሳሉ። እየተሰሩ ያሉ የቅድመ ማስጠንቀቂያ ስራዎች እንዳሉ ሆነው ጎርፍ ስጋት ተጋላጭ የሆኑት ላይ የሚሰሩ ስራዎችም አሉ። አንደኛው የቀድሞ ማስጠንቀቂያ ስራ የቀድሞ ማስጠንቀቂያ ስራችን ከብሔራዊ ሜትሮሎጂ ኤጀንሲ ያገኘነው መረጃ እንዲሁም ከውሃ መስኖና ኤሌክትሪክ ሚኒስቴር እንዲሁም ከተፋሰሱ ባለትዛት የምናገኘው መረጃ በአጠቃላይ ለሕዝቡ ማሰራጨትና በተጠንቀቅ እንዲጠብቅ ማድረግና ይህንኑ ለመከላከል የሚያስችሉ ስራዎች እስከ ታችኛው ድረስ መሳበት የአደጋ ስጋት ስራ አመራር ኮሚሽን የጎርፍ ግብረ ኃይል ይኸው በብሔራዊ ደረጃ የተዋቀረው በክልልም ተዋቅሮ ህብረተሰቡ ላይ የበለጠ ጉዳት እንዳይደርስ የቅድመ ማስጠንቀቂያ ስራዎች መሰራት ያለባቸው። ከዚያ ውጪ የጎርፍ መከላከያ መዋቅሮችን ማጠናከር ህብረተሰቡ ላይ ጉዳት ከመድረሱ በፊት እንግዲህ ግንዛቤ ማስጨበጥም አንዱ ምክንያቱም ጉዳቱ የከፋ እንዳይሆን መከላከል ስራዎች እየተሰሩ ናቸው። በተለይም ይሄ በደጋማ እና ተዳፋ ካማሁ ካያላቸው ቦታዎች ላይ ለምሳሌ ድሬዳዋ አስራ ሰባት ኪሎ ሜትር ከተማ አስቀመት ገቢ ቁልቁለ ዝናብ አይዘንብም ብዙ አይጠበቅምም። ኦሮሚያ ኦሮሚያና አጎራባች ክልሎች የሚዘንበው ዝናብ ጉዳት ሊያደርስ ስለሚችል በዚህ ቦታዎች ላይ ጥንቃቄ የተሞላበት ስራ እንዲሰራ የማድረጉም ስራ እስከ ወረዳ ድረስ ባለው መዋቅር ይህ እየተሰራበት ነው። አቶ ደበበ ከዚህ ቀደም የጎርፍና የመሬት መንሸራተት አደጋ በደረሰባቸው አካባቢዎች ላይም የምግብና ሌሎች መሰል እርዳታዎችን በማቅረቡ ረገድ እየተንቀሳቀሱ መሆኑንም ነው የሚናገሩት። በተለያዩ የበልጋ አካባቢዎች የሶማሌ ክልል የትሬዳው አስተዳደር ደቡብ ብሔር ብሔረሰቦችን ጨምሮ ሁለት መቶ አስራ ዘጠኝ ሺ ስድስት መቶ ዘጠና ስምንት ሰዎች ተጎድተዋል። ከእነዚህ ውስጥም አንድ መቶ ስምንት ሺ አንድ መቶ ሰባት ሰዎች ተፈናቅለዋል። ይሄ ከክልሎች ያገኘነው መረጃ ነው። ሆኖም ይሄ የተፈናቃይ ጉዳይ በጎርፍ የሚቀጥል አይደለም። ጎርፉን በተለያየ መልኩ የመከላከል ስራ ሰርተች ወደ ቀያቸው እንዲመለሱ ይደረጋል። በቀያቸው ሲመለሱ ራሱ የሚፈልጉት ነገር እንኳን ባይገኝ አስፈላጊው ምግብም ሆነ ምግብነት ያሉ ንቁሶችን እሰ ምግብ ማብሰያ ድረስ እንዲቀርብላቸው ይደረጋል። እንግዲህ በግንቦት ወር ላይ እንደሚመጣ ለሚጠበቀው የጎርፍ አደጋ ከአጋር ተቋማት ጋር በመሆን በእቅድ እየተንቀሳቀሱ መሆኑንም ይናገራሉ። በበልጋ ቃይኮ አካባቢዎች ተጨማሪ ጎርፍ ስለሚኖር ወደ ሀያ አንድ ሺ አንድ መቶ አንድ ሰዎች በጎርፍ ይጠቃሉ ከተጨመሱ ደግሞ ከእነዚህም ሰዎች አስራ ዘጠኝ ሺ ሰላሳ ሰዎች ሊፈናቀላሉ ሊፈናቀሉ ይችላል ተብሎ ሲታሰብና ይሄ ነገር መረጃው ሲደርስ ይታቀዳል። እቅሉም የሚታቀደው በጋራ ነው። የጎርፍ ግብረ ኃይል አለ፣ በብሔራዊ ደረጃም በክልልም ደረጃ። ከዚህ አንፃር የሚሰሩት ስራዎች አንድ፣ ይሄ ህዝብ በጎርፍ የሚፈናቀል ከሆነ አስፈላጊውን ድጋፍ ለማድረግ የሚያስችል ዝግጅት ማድረግ ነው በምን ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ምግብና ምግብ ነክ ያልሆነ ግብርናም ቢሆን ውሃም ቢሆን እንዲሁም በኩል ምክንያቱም፣ ጎርፍ ብቻውን አይደለም ጥቃቱም የሚያደርሰው በሰው ላይ እና በንብረት ላይ ቢሆንም እነዚህ ሰዎች በተለያየ መስል ተኩ ስለሚችሉ ተዛማጅ የሆኑ ችግሮችም ቢሆን ኖሩ እነዚህም ተዛማጅ ችግሮች ሊቀርፉ የሚችሉ ሴክተር መስሪያ ቤቶች አብረው ሆነው በጋራ አቅደው እንዲንቀሳቀሱ ይደረጋል። በዚህ ላይ ሴክተር መስሪያ ቤቶች ስንል በፌዴራል ደረጃም ያሉ አሉ፣ በክልልም ያሉ አሉ። ክልሎችን ጨምሮ አስፈላጊው እንቅስቃሴ ሕብረተሰቡን በማሳተፍ የሚከናወን ይሆናል። ከዚህ አንጻር ይህ ስራ እየተሰራም ነው። ቅድመ ዝግጅቱም አለ። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ሕብረተሰቡ ቀድሞ በአካባቢው ያሉ የውሃ መውረጃ ቱቦዎችን እንዲያጸዳና እንዲያዘጋጅ እንዲሁም ነቅቶ እንዲጠብቅ መልዕክት አስተላልፈዋል። ለአሜሪካ ድምፅ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ ብላችሁ የመሰናዶ አርታኢ ኤልያስ አስማሪ፣ መሰናዶ አቀናባሪ ኤደን ገረመው፣ በዜና እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለን። አብራችሁን ስለነበራችሁ እናመሰግናለን።